ኤርትራና ኢትዮጵያን የሚያገናኘው የኦማሃጀር ሁመራ መንገድ ተከፍቷል። በሁለቱ ሀገሮች መካከል ለአጭር ጊዜ ተቋርጦ የነበረው የንግድ ግንኙነት ከሦስት ሳምንት በፊት ዳግም መከፈት አካባቢውን ሞቅ እንዲል አድርጎታል ይልናል የአስመራው ዘጋቢያችን ብርሃነ በርሄ በተከታዩ ሪፖርት። የውም ሀጀር ሁመራ የኤፍስ መንገድ መከፈት በሁለቱ አገራት መካከል የተጀመረውን የህዝብ ለህዝብና የንግድ ግንኙነትና ዝምድናን የሚያጠናክር እንደሆነ ቪኦኤ ያነጋገራቸው ነጋዴዎችና የጭነት መኪና አሽከርካሪዎች ተናግረዋል። ከወለጋ ጉተን በቆሎ ጭኖ እንደመጣ የተናገረው ወጣት መኪና አሽከርካሪ ሙላቱ በላይ ነጋዴዎቹና ሸማቾቹ ያለምን ችግር በፍቅር እየተገበያዩ እንደሆነ ተናግረዋል። እኔ በበኩሌ በጣም ቆንጆ ነገር ነው ብዬ ነው ማስበው። ምክንያቱም አንደኛ ተነፋፍቆ የኖረም ሕብረተሰብ ነው ፍቅር ለፍቅርም ስለተገናኘም በገበያውም ደስ ብሎትና ምንም እንከን ሳይኖር ሳይከፋፋ ነው እየተገበያየ ያለውና ጥሩ ግንኙነት ነው ብዬ ነው ማስበው። ከባህር ዳር ከተማ የተለያዩ የእህል ምርቶችን ጭኖ እንደመጣ የተናገረው ሌላ ነጋዴ በበኩሉ የሁመራ ኦም ሀጀር መስመር መከፈት ለሕዝቡና ለነጋዴው ትልቅ ጠቀሜታ ስላለው ግንኙነቱ በይበልጥ ተጠናክሮ መቀጠል አለበት ሲል ተናግሯል። ሁመራ ላይ በተሰኔ መከፈቱ ከምንም በላይ ለሕዝቡም ሆነ ለነጋዴዎች በጣም አመች የሆነ መንገድ ነው ያለው። መንገዱ በጣም የተመቸና ለመኪኖች በተለይ ለአሁን ለዘመናዊ መኪኖች ምቹ ነው። አየሩ የገቢያው ጉዳይ ከፍ ዝቅ ሊል ይችላል። ያ የሚሆነው የዚ ላይ የተጠቃሚ ጉዳይ ሊሆን ስለሚችል ያ ያለ ነው በንግድ አለም ላይ እና ይህን ያለው እንደ እኔ በጣም ደስ ይላል። ተመችቶናል። ጥሩ ነው። ሁለት ሀገሮች ተነፋፍቀን የምንኖር የነበርን ህዝቦች በአንድ ላይ በዚሁ እንዲቀጥልና ያው ግንኙነታችን እንዳያቋርጥ የሚል ሀሳብ አለኝ። ከአዲስ አበባ ሞጆ ነጭ ጤፍ ጭኖ የመጣው ነጋዴ ሚካኤል ተስፋይ በበኩሉ ረዥም መንገድ አቋርጦ ቢመጡም መጠነኛ ትርፍ እንደሚያገኙ ተናግሯል። ቲ መንገዲ ብጣዕሚ ርሑቅ እዩ ግን ራይካ ይክእለልካ ትሕር ኮይኑ ምንም ማለት ኣይኮነን መንገዱ በጣም ሩቅ ነው። በሆመራ አማሐጀር ተሰነይ አድርገን ነው ወደ ኤርትራ ይገባ ነው። ኣብ መስቀን ፈሽቶ ብናል በዚህ ረዥም ርቀት ተጉዘንና በፊት በዛላንበሳ ተጉዘን የምናደርገው የንግድ ዋጋ ተመሳሳይ ነው። መንገዱ ቢርቅም የመኪና ወጪያችን እንችለን ትንሽ ትርፍ ካገኘን በቂ ነው። የባህር ዳሩ ነጋዴ በድንበር ኬላ ላይ ስላለው አሰራር አስመልክቶ ሲናገር ህጋዊ የንግድ ሰነዶችና ፈቃዶችን እንደሚጠየቁ ተናግረዋል። ንግድ ፍቃድ ያስፈልጋል። በጫንበት ቦታ ላይ ሪያሊቲ ያለ እሱ የተከፈለበት አሱን አየይዘን እሱን አሳይተን ነው እስካሁን እያለፍን ያለ ነው። ማንም ሰው ህጋዊ ሆኖ ቢንቀሳቀስ ለሀገርም ሆነ ለወገን ይጠቅማል እንጂ አይጎዳም። እና በዚህ መሰረት ነው እያለፍን ያለ ነው። እስካሁን በዚህ ነው እየሰራን ያለ ነው። ቀጣይ ህጋዊ ይሁን የሚባለው ከምንም በላይ ደስ ይላል፣ ለነጋዴም ሆነ ለሁሉም አካል ማለት ነው። በቆሎ፣ ሽምብራ ዳጉሳና ፊኖ ጭኖ እንደ መጣ የተናገረው ይህ የባህር ዳር ነጋዴ የገዙበትና የሚሸጡበት ዋጋ ሲወዳደር ብዙም አስደሳች እንዳልሆነ ተናግረዋል። ቆሎ ርካሽ ነው። የሚገርም ነገር እዛ ላይ ፈጅቶ የሚመጣውና እዚህ ላይ የሚሸጠ አያዋጣም። በኢትዮጵያ ብር እዛ ላይ የሚገዛው እስከ ትራንስፖርት ስምንት ብር ፈጅቶ ነው የሚገባው። ስምንት መቶ ብር ኩንጣል ማለት ነው። እዚህ አሁን የሚገርም ነገር ዛሬ አሁን አራት ሰላሳ እየተባለ ነው። ያ ማለት ምንድነው? ስምንት ሰላሳ ስራው፣ ይህን ያህል የሚያስደስት ስራ አይደለም። ይኸው ገቢያ ከፍ ዝቅ ይላል። አተር 2020 2030 በኢትዮጵያ ይፈጃል። በዚህ ላይ 11 ተኩል 11 ከ60 እየሸጥን ነው ያለነው። ዛሬው በዛሬው እለት በናቅፋ ዳጉሳ 8 ከ50 እስከ 8 ብር ድረስ ይሸጣል። ዶቄትን የምንገዛው አንድ ሺህ ብር ዘጠኝ ከሀምሳ ድረስ እንገዛዋለን። አሁን ሰሞኑን ያለ ገቢያ በናቅፋ አምስት ከሀምሳ ለሀምሳ ኪሎ አምስት ከሀምሳ እንሸጣለን። የኢትዮጵያ ብር በገበያው ስለማይሰራ በድንበር ላይ ብርን ወደ ናቅፋ እየቀያየሩ ያለምንም ችግር እየሰሩ እንደሆነ የተናገረው ወጣት ነጋዴ ሳሙኤል ሲሆን የመኪና አሽከርካሪ ወጣት ሙላቱ በበኩሉ ከመንገዱ ርቀት አኳያ የመሸጫው ዋጋ ሲወዳደር የናቅፋ ምንዛሬ ከፍ ያለ በመሆኑ ለነጋዴዎችም ሆነ ለሸማቾቹ አዋጭ እንደሆነ ተናግረዋል። በመጨረሻ ነጋዴዎቹና የመኪና አሽከርካሪዎቹ በኬላ ላይ ያለው የፍተሻ አሰራር ጊዜ የሚወስድ በመሆኑ በቀጣይ አሰራሩ እንዲሻሻል የሚመለከተው የመንግስት አካል ትኩረት እንዲያደርግበት አስተያየታቸውን ሰጥተዋል። ከአስመራ ከተማ በስተደቡብ ወደ ደቀመሐሬ በሚወስደው መንገድ ላይ በሚገኘው መርሃኖ ተብሎ የሚጠራው ጊዜያዊ የመገበያያ ቦታ በየቀኑ የተለያዩ የምግብና የመጠጥ የሕንፃና የንጽህና ዕቃዎች በሖመራ ኦም ሐጀር መስመር እየገቡ ነው። ይህ ዘገባ እስከ ተጠናቀረበት ጊዜ ጤፍ ለኩንታል ከ1200 እስከ 1400 ናቅፋ፣ ሲሚንቶ ለኩንታል 185 ናቅፋ፣ አምስት ሊትር ዘይት ከ155 እስከ 160 ናቅፋ፣ በርበሬ ለኪሎ ከ40 እስከ 45 ናቅፋ ተሽጧል። በቀጣይ እንደ ገዢው ፍላጎትና የሚገባው ዕቃ ብዛት መጨመርና መቀነስ በዕቃዎች ዋጋ ላይ ከፍና ዝቅ የማለት ሁኔታ ሊኖር እንደሚችል ነጋዴዎች ተናግረዋል። ኤርትራና ኢትዮጵያን የሚያገናኘው የሑመራ ኦም ሐጀር የየብስ መስመር የሁለቱ አገራት መሪዎች በተገኙበት ታኅሳስ 292011 በይፋ መከፈቱ ይታወሳል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ